አምላካችን ይመስገን ወደ መልእክታችን ወደ ዛሬው መልእክታችን እንሄዳለን። የዛሬው መልእክታችን የተመሰረተው በዚህ በሁለተኛ ተሰሎንቄ ምዕራፍ ሁለት ላይ ነው። በተለይ ትኩረቴ ያለው ከቁጥር ዘጠኝ እስከ አስራ ሁለት ባለው ላይ ነው እና ከቁጥር ዘጠኝ እስከ አስራ ሁለት ግን አስራ አንድ ና አስራ ሁለትን በጣም አተኩርባቸዋለሁ የመልእክቴ ርዕስ የጌታ ዳግም መምጣት ምልክቶች የሚል ነው እና ይሄ የሁለተኛ ተሰሎንቄ ምዕራፍ ሁለት በተለይ ስለ ጌታ ኢየሱስ ክርስቶስ ዳግም መምጣት እና ጌታ ኢየሱስ ክርስቶስ ዳግም ስለሚመጣ የተሰሎንቄ ሰዎች ባላቸው ሥጋት በኩል የተጻፈ መልእክት ነው እና አንዳንድ ነገሮችን እንደ መግቢያ እነግራችኋለሁ። በጣም ይሄ ጉዳይ በጣም አስፈላጊ ነው። ምክንያቱም አሁን ያለንበት ዘመን ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ በጣም የቀረበ እንደሆነ የሚያሳይ ዘመን እንደሆነ ላሳስባችሁና በእምነታችን ጸንቶ መቆም በጣም አስፈላጊ መሆኑን ላስገነዝባችሁ ነው። እና እንደ መግቢያ የምናገረው ሐዋርያው ቅዱስ ጳውሎስ የተሰሎንቄን ቤተ ክርስቲያን የመሰረተ ሰው ነው። ለተሰሎንቄ ቤተ ክርስቲያን ደብዳቤ ሲጽፍ፣ በተለይ በአንደኛ ተሰሎንቄ ላይ በእያንዳንዱ ምዕራፍ መጨረሻ ስለ ጌታ ኢየሱስ ክርስቶስ መምጣት ነው የተናገረው። እና ምዕራፍ ምዕራፍ አንድ ሲያልቅ ጌታ ኢየሱስ ክርስቶስ ይመጣል። ምዕራፍ ሁለትም፣ ምዕራፍ ሶስትም፣ ምዕራፍ አራትም፣ ምዕራፍ አምስትም አምስት ምዕራፎች አሉት እና የተሰሎንቄ ሰዎች ጌታ ኢየሱስ እንደሚመጣ ተነግሯቸዋል። እና አንዳንድ ሁኔታዎች ጌታ እንደሚመጣ የተናገረባቸው ሁኔታዎች አስገራሚ ናቸው። ለምሳሌ ምዕራፍ አራትን ብታስቡ አንደኛ ተሰሎንቄ ሐዋርያው ቅዱስ ጳውሎስ ከቁጥር 13 ጀምሮ ምን ይላቸዋል? ስለሞቱት ወንድሞቻችሁ፣ እህቶቻችሁ፣ ባሎቻችሁ፣ ሚስቶቻችሁ አንዳንዶቻችሁ ምን እንደሚሆኑ ተጨንቃችኋል። እና ስለሞቱት ማለት ስላንቀላፉት ነው የሚለው ስላንቀላፉት እንድታውቁ እንወዳለን እና ጌታ ኢየሱስ ሲመጣ የሞተው የበሰበሰው አካላቸው ተነስቶ ወደ ሰማይ ተነጥቆ በሰማይ ከነፍሳቸው ጋር ተዋህደው ከጌታ ጋር አብረው ይመጣሉ። ጌታ ይመጣል ብሎ ሲናገራቸው ነው። እና ይሄ ጉዳይ መቼ ነው የሚመጣው የሚለው ጉዳይ በጣም እዚህም ሁለተኛ ተሰሎንቄ ላይ በጣም እንዳሳሰባቸው እንዳሳሰባቸውና አንዳንድ ቅድመ ሁኔታዎችን፣ ዝግጅቶችን እንዳደረጉ ነው የሚገመተው እና ሐዋርያው ቅዱስ ጳውሎስ ያንን የተምታታ አመለካከታቸውን ሲያስተካክለው እንመለከታለን በዚህ በሁለተኛ ተሰሎንቄ ላይ እና ግን ይህንን ለማስተካከል በሚመጣበት ጊዜ እኛ አንዳንድ ነገሮችን እንደ ቅድሚያ ማወቅ ያለብን ነገሮች ምንድን ነው? እኛ ሁላችንም እንሞታለን። የታወቀ ነገር ነው። ስንሞት ወደ እግዚአብሔር እንሄዳለን፣ ወይም ደግሞ ወደ ሲኦል እንሄዳለን። የሁለት መድረሻዎች ብቻ ነው ያሉት የማንኛውም ሰው ነፍስ። ግን ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ ሁሉም ሰው በዓለም ላይ ያለ ሰው እያየው ነው የሚመጣው እና ያ ጊዜ የዓለም እና የዚህ ዓለም ታሪክ የመጨረሻ ማክተሚያና ማጠቃለያ ጊዜ ነው የሚሆነው እና ይቺ ዓለም ለዘላለም አትቀጥልም። የክርስትና እምነት ትልቁ ተስፋው ምንድን ነው? ጌታችን ኢየሱስ ክርስቶስ ዳግመኛ መጥቶ እኛ ከሱ ጋር ለዘላለም መሰብሰባችንና መሆናችን ነው እና እንግዲህ የተሰሎንቄ ሰዎች የተምታታባቸውን ነገር አሁን ሐዋርያው ቅዱስ ጳውሎስ ለማረም ተነስቶ በዚህ አስደናቂ መልእክት ውስጥ እያረመው ነው የሚገኘው እና እኔ ታዲያ የጌታ ኢየሱስ ክርስቶስ መምጣት ምልክቶች እዚህ እዚህ ሁለተኛ ተሰሎንቄ ላይ የተጻፉትን ብንመለከታቸውና ብናያቸው ለእያንዳንዳችን በጣም ጠቃሚዎች እንደሆኑ በማሰብ ጥቂት ነገሮችን ለእናንተ በዚህ ላይ ተመስርቼ ለማሳሰብ እፈልጋለሁ እና የጌታ ኢየሱስ ክርስቶስ የመምጣቱ ምልክቶች እዚህ ውስጥ በዝርዝር ተቀምጠዋል። እና መጀመሪያ ታዲያ ስጀምር የምናገርበት ሀሳብ አንደኛው ነጥቤ ላይ የክርስቶስ ዳግም መምጣት ወይም የጌታ የኢየሱስ ክርስቶስ ዳግም መምጣት ቅደም ተከተል ተሰጥቶታል በዚህ ምዕራፍ ላይ። አሁን ትኩረቴ ከዘጠኝ እስከ 12 ባለው ነው፣ ግን ሁሉንም ምዕራፍ ነው የምናየው። እና አሁን ሐዋርያው ቅዱስ ጳውሎስ እዚህ ቁጥር አንድ እስከ ሶስት ባለው ክፍል ሲናገር እንዲህ ብሎ ነው የተናገረው። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት እና ወደ እሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ከቶ እንዳትናወጡ። ጌታችን ኢየሱስ ክርስቶስ ይመጣል እና በሦስት አይነት መንገድ መልእክት ወደ እናንተ ሊመጣ ይችል ይሆናል። በመንፈስ ወይም በቃል ወይም ከእኛ የመጣ መልእክት ነው፣ ከነ ጳውሎስ የመጣ መልእክት ነው ተብሎ ሊነገራችሁ ይችል ይሆናል ግን በእንደዚህ አይነት መልእክቶች በመንፈስ ወይም በቃል ወይም ከኛ የመጣ መልእክት ተብሎ ቢነገራችሁ እንዳትናወጡ፣ እንዳትቸገሩ፣ እንዳት ፓኒክ እንዳትሆኑ የሚል አይነት ሀሳብ ነው እና እንዳትጨነቁ፣ እንዳትቸገሩ ይሄ አመጣጡ ቅደም ተከተሉ በደንብ በትክክል ሊነገራችሁ ይገባል የሚለውን ሀሳብ ነው። አሁን የሚናገሩ እና ቁጥር ሶስት ላይ ታዲያ ሲመጣ ምን አለ ማንም በማናቸውም መንገድ አያስታችሁ ብሎ የመጀመሪያው የቅደም ተከተሉ መጀመሪያ ክህደቱ አስቀድሞ ሳይመጣ የአመፅ ሰው እሱም የጥፋት ልጅ ሳይገለጥ ጌታ ኢየሱስ አይመጣም ነው የሚለው ጌታ ኢየሱስ ከመምጣቱ በፊት ምን ይገለጣል ነው የሚለው ክህደት ይገለጣል እና የጥፋት ልጅ የአመፅ ሰው የሚባለው ሰው ጌታ ከመምጣቱ በፊት በመጀመሪያ በዓለም ላይ ይመጣል። እንግዲህ በዚህ በአንደኛው ቁጥሬ በአንደኛው ነጥቤ ላይ የማሳስባችሁ ጌታ ኢየሱስ ክርስቶስ ሲመጥ፣ ከመምጣቱ በፊት የሚከሰቱ ነገሮች አሉ እና ዋናው ምልክት እና ዋናው ነገር ክህደት በዓለማችን ላይ ይስፋፋል እና ክህደቱ እንዲስፋፋ የሚያደርገው ደግሞ የአመፅ ሰው የጥፋት ልጅ የተባለው መልእክተኛ ነው። ይሄ የአመፅ ሰው የጥፋት ልጅ የተባለው በቀጥታ ግለሰብ ነው፣ አንድ ግለሰብ ነው የሚሆነው ተብሎ ነው የሚታሰበው። እና የኃጢአት ሰው ነው፣ የአመፅ ሰው ነው። የአመፅ ሰው የሚለው የኃጢአት ሰው ነው፣ የጥፋት ልጅ ነው፣ ለዘላለም ጥፋት የተዘጋጀ ነው። ግን ይሄ ሲመጣ በዓለም አቀፍ ደረጃ የክህደት እንቅስቃሴ በስፋት እንደሚከናወንና እንደሚካሄድ ነው። እና ይሄ ሰው ሲመጣ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ይሄ ሰው ሲመጣ ምን ይሆናል ነው የሚለው። ሐዋርያው ቅዱስ ጳውሎስ ቁጥር አራት ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ፣ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እሱ ነው። አሁን ታያላችሁ፣ እዚህ ቁጥር አራት ላይ እኔ እግዚአብሔር ነኝ ብሎ ነው የሚመጣው። አሁን ቤተ መቅደስ የተባለው አንዳንዶች የአይሁድ ቤተመቅደስን ነው የሚጠቅሰው ይላሉ፣ ግን እኛ አማኞች የቤተ ክርስቲያንን ቦታ ነው ሐዋርያው ቅዱስ ጳውሎስ እየጠቀሰ ያለው እና በቤተ ክርስቲያን በትልልቅ ቤተ ክርስቲያኖች ውስጥ እኔ እግዚአብሔር ነኝ ብሎ ሰዎች እንዲያመልኩት ይሄ ተቃዋሚው ይመጣል። ይሄ ተቃዋሚው የሚለው አንታይ ክራይስት ነው የክርስቶስ ተቃዋሚ ተብሎ ነው። ልክ የግሪኩ አንታይ ክራይስት እንደሆነ ነው የሚናገረው እና የክርስቶስ ኢየሱስ ተቃዋሚ ነው እና ትልቁ አላማውና እንቅስቃሴው እኔ እግዚአብሔር ነኝ ብሎ ነው የሚመጣው። በቤተ ክርስቲያን በትልልቅ የአምልኮ ቦታዎች እግዚአብሔር ነው ተብሎ የሚመለክ አይነት ሰው ነው የሚሆነው ማለት ነው። አንዳንድ የድሮ የመጽሐፍ ቅዱስ ተንታኞች የሮምን ቤተ ክርስቲያን ጳጳስ ነው ሐዋርያው ቅዱስ ጳውሎስ የሚጠቅሰው ብለው ይናገራሉ። በእርግጥ ያንን ማለት በጣም አስቸጋሪ ነው እና ምክንያቱም የሮም ጳጳሳት በየጊዜው እየተለወጡ ስለሆነ እና ግን ይሄ የአመፅ ሰው ነው፣ የክርስቶስ ተቃዋሚ ነው። ተቃዋሚው በመጀመሪያ ይመጣል። ጌታ ኢየሱስ ከመምጣቱ በፊት ተቃዋሚው ይመጣል። ይሄ ሐሰተኛው ክርስቶስ ይመጣል። እና ዓለም አቀፍ ክህደት በዓለም ሁሉ ደረጃ በከፍተኛ ደረጃ ይስፋፋል። እና እሱ ከመጣ በኋላ አሁን ቁጥር ስምንት ላይ ስትመጡ ጌታ ኢየሱስ ክርስቶስ ደግሞ ይመጣል። እና ያን ጊዜ ምን ይላል? በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ። አሁንም ጳውሎስ እያለ ያለው እሱ ይሄ አመፀኛው ሳይገለጥ ጌታ ኢየሱስ አይመጣም ነው የሚለው። ጌታ ኢየሱስ ክርስቶስ የሚመጣው ይሄ አመፀኛው ይመጣል፣ የክፋትና የክህደት እንቅስቃሴ በዓለም ደረጃ በከፍተኛ ሁኔታ ይስፋፋል፣ ያን ጊዜ ጌታ ኢየሱስ ክርስቶስ በክብር ይመጣል እና ይሄ የክርስቲያኖች አስደናቂና እውነተኛ ተስፋ ነው። ግን ጌታ ኢየሱስ ክርስቶስ የመምጣቱ ቅደም ተከተል ለናንተ ግልጥ መሆን አለባችሁ እና አሁን ጳውሎስ የሀሳባቸውን ሲያርም የሚናገረው የጌታ ኢየሱስ ክርስቶስ መምጣት ቅደም ተከተል አለው። መጀመሪያ ክህደት ክህደቱን የሚመራው ሐሰተኛው ክርስቶስ እና የአመፅ ሰው እሱ ደግሞ እኔ እግዚአብሔር ነኝ ብሎ በቤተ ክርስቲያን እና በትልልቅ የመሰብሰቢያ ቦታዎች በዓለም አቀፍ ደረጃ ራሱ እንዲመለክ የሚያደርገው መንፈስ ሰው አሰራር በመጨረሻው ዘመን ይመጣል የሚለው ነው እና ይህንን በአይምሯችን ከያዝን ሰዎች በማንኛውም መንገድ አሁን እዚ ጋር ጳውሎስ እንዳለው ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደሱ ስለ መሰብሰባችን በመንፈስ በቃል ወይም ከእኛ እንደሚመጣ መልእክት ሰዎች ቢነግሯችሁ አትመኗቸው። መጀመሪያ በመጀመሪያ ከጌታ መምጣት በፊት የሚመጣ ነገር አለ እና በእርግጥ በእርግጥ ግን አሁን ያለንበት ዘመን ወደዛ በጣም በጣም በጣም እየፈጠነ ሐሰተኛው ክርስቶስ እኔ እግዚአብሔር ነኝ የሚለው መገለጫው ዘመን እየደረሰ እንደሆነ እና የምልክቱ ቅደም ተከተል በቅርብ ሊከናወን የሚችል ነገር መሆኑን እንድናስብ ያስፈልጋል። በሁለተኛ ደረጃ የምነግራችሁ አሁንም ምልክት ነው የምናገረው። ሁለተኛው ነጥቤ ላይ ምልክት ብዬ ዓለም አቀፍ የክህደት እንቅስቃሴ መካሄዱን የበለጠ እንድናስተውለው ፈልጋለሁ። አሁን ጌታ ከመምጣቱ በፊት ቅደም ተከተሉን ስነግራችሁ ክህደት ይመጣል፣ ቀጥሎ ሐሰተኛው ክርስቶስና ይሄ እኔ ክርስቶስ ነኝ ብሎ እኔ ኢየሱስ ነኝ እኔ እግዚአብሔር ነኝ ብሎ የሚመጣው የአመፅ ሰው ይገለጣል ብያለሁ። ግን ይሄ ይሄ ሰው ሲመጣ ሲገለጥ በዓለም አቀፍ ደረጃ ከፍተኛ የሆነ የክህደት እንቅስቃሴ ይከናወናል። አሁን ወደ ነጥቤ ወደ ዋናው የመልእክቴ ክፍል ቁጥር ዘጠኝና አስር ላይ እመጣለሁ። ተመልከቱ ቁጥር ዘጠኝ ምን ይላል? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅ መታለልም ሁሉ እንደ ሰይጣን አሰራር ነው ብሎ ቁጥር ዘጠኝና አስራ አንድና አስራ ሁለት ላይ ደግሞ ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበረ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ይላል ይሄ በጣም የሚገርም አስደናቂ እውነት ያለበት ክፍል ነው። ዓለም አቀፍ የክህደት እንቅስቃሴ ይከሰታል። ይሄ ዓለም አቀፍ የክህደት እንቅስቃሴ ከበስተጀርባው የሚያራምደው ኃይል አለ ሰይጣን ሐሰተኛው ክርስቶስ ሐሰተኛ ነቢያቶች ሐሰተኛ ሐዋርያቶች በዓለም አቀፍ ደረጃ ይሄንን ያከናውኑታል እና ዓለም አቀፍ ክህደቱ በማን እና በምን ላይ ነው እያተኮረ ያለው መሪው ይሄ ሐሰተኛው ክርስቶስ እና እኔ እግዚአብሔር ነኝ ብሎ በኋላ በቤተ መቅደስ በእግዚአብሔር ቤት ውስጥ የሚቀመጠው ነው ግን ሰዎች የዚህ የሐሰተኛው የክህደቱ እንቅስቃሴ መጠቀሚያዎች ይሆናሉ ነው ሐዋርያው ቅዱስ ጳውሎስ የሚለው። እና ቁጥር ዘጠኝን እንደገና ስትመለከቱ ይድኑ ዘንድ የእውነትን ፍቅር የማይቀበሉ ሰዎች አሉ ይላል። እና የእግዚአብሔር ቃል የእውነት ፍቅር ያለበት ነው። አሁን እዚህ እኔ ስሰብክ ትሰማላችሁ ሁል ጊዜ ጌታችን ኢየሱስ ክርስቶስ በቀራኒው መስቀል ላይ የተሰቀለው እና የወንጌል መልእክት የእውነት ፍቅር ነው፣ የእውነት ፍቅር መልእክት ነው። እና እዚህ የሚነገረው ነገር እውነት ነው። ምንም አይነት ማጭበርበር፣ ማመሳሰል፣ ጭምርማሪ፣ ቅንስናሽ ሳይደረግበት ነው የእውነት ቃል መነገር እና መሰበክ ያለበት። ይህንን ግን የማይቀበሉ ሰዎች አሉ። ይህንን አለመቀበላቸው በምድርና በሰማይ ነፃ የሆኑ ሰዎች ሆነው እንዲኖሩ የሚያደርጋቸው ሊመስላቸው ይችላል። ሰዎችን ይገርማቸዋል። ሰዎች በጣም በጣም የተሳሳተ አመለካከት አላቸው እግዚአብሔርን እና እነሱን በተመለከተ እና እግዚአብሔርን ማምለክ ለእግዚአብሔር የሆነ ነገር የሚጨምሩለት፣ እግዚአብሔርን አለማምለክ ደግሞ ከእግዚአብሔር ነገር ነፃ፣ ከእስራት ነፃ፣ እግዚአብሔር ማምለክ እንደ እስራት መስሏቸው የሚቆጥሩ ሰዎች አሉ። ውሸት ነው ይሄ የድኑ ዘንድ የእውነትን ፍቅር ያልተቀበሉ ሰዎች ይጠፋሉ ይላል። ግን ከመጥፋት በፊት እዚህ ምድር ላይ የዚህ የሐሰተኛው ክርስቶስና የክህደት እንቅስቃሴ አካል ነው የሚሆኑት። ይሄ የመጨረሻው ዘመን ምልክት ነው ያለ ነው ሐዋርያው ቅዱስ ጳውሎስ የሚናገረው። የክህደት እንቅስቃሴ በስፋት ይኖራል። አሁን ይሄ አሜሪካ ውስጥ እየተከናወነ ያለ ነገር ነው። ዩሮፕ ውስጥ እየተከናወነ ያለ ነገር ነው እና ቁጥር 11 ላይ ስትመጡ ያንኑ ሀሳብ እንደገና ሲደግሞ ታያላችሁ። ቁጥር 11 ላይ በእውነት ያላመኑ ነገር ግን በአመፃ ደስ የሚላቸው እነዚህ ሰዎች የእግዚአብሔርን ፍርድ እንዲቀበሉ በእውነት እውነትን አናምንም ብለው በአመፃ በመደሰት ከክህደቱ እንቅስቃሴ ጋር አብረው ይነጉዳሉ ይሄዳሉ። ይሄ ዓለም አቀፍ የክህደት እንቅስቃሴ የሚከሰትበትን ሁኔታ ነው የሚናገረው። እንግዲህ ተመልከቱ። የእውነትን ፍቅር እና እውነትን ባለማመን ሰይጣን የሚያራምደውን የክህደትና ጸረ እግዚአብሔር እንቅስቃሴና ነገር እየሰሙ ከእግዚአብሔር መንገድ እየሄዱ እየራቁ ዓለም አቀፍ የክህደት እንቅስቃሴ ውስጥ ይገባሉ። አሁን ይህንን በተመለከተ በእርግጥ ይህንን የሚያራምዱና እንዴት በረቀቀ መንገድ የሚያካሂዱ የተለያዩ ሰዎችና አገልጋዮች ጭምር እንዳሉ በሚቀጥለው በሶስተኛው ነጥቤ ላይ አስረዳችኋለሁ። ግን እዚህ ጋ አንድ ነገር ልነግራችሁ ፈልጋለሁ። ጌታ ኢየሱስ ክርስቶስ ማርቆስ ወንጌልን ስናጠና ትዝ ይላችሁ እንደሆነ ማርቆስ ወንጌል ምዕራፍ 13 ላይ የዚህ የፋሲካ አካባቢ የህማማት ሰሞን ላይ ልክ የሚሰቀልበት ሳምንት ላይ ቤተ መቅደስ ገብቶ ሲያስተምር ቆየና፣ ልክ ሊወጣ ሲል መሽቶ፣ ሊወጣ ሲል ደቀ መዛሙርቱ ከደቀ መዛሙርቱ አንዱ የሄሮድስን ቤተ መቅደስ ማለት የሰለሞን ቤተ መቅደስ የተካውን ቤተ መቅደስ ድንጋዮቹን፣ ሕንፃውን፣ ውበቱን እየዞረ ለጌታ ለኢየሱስ ክርስቶስ እንዴት የሚያማምሩ ሕንፃዎች ናቸው እያለ ማሳየት ጀመረ እና ጌታ ኢየሱስ ክርስቶስ ይህንን እያሳየው ላለው ሰው ይሄ ድንጋይ በድንጋይ ላይ እንዳለ አይቀጥልም። አንድም ድንጋይ በድንጋይ ላይ እንዳለ አይቀርም እና ሁሉ ነገር ይፈርሳል፣ ድምጥ ማጡ ይጠፋል ብሎ ተናገረው። ለእስራኤላውያንና ለይሁዳውያን ለአይሁዳውያን ትልቅ የትምክት ነገር የሆነውን ነገር ሲናገር ትምክታችሁ የሆነው ነገር በሙሉ ይጠፋል ብሎ ተናገረ። ጌታ ኢየሱስ ከዛ ከኢየሩሳሌም ከተማ ወጥተው ማዶ ቁጭ ብለው እንዳሉ በደብረ ዘይት ተራራ ላይ አራቱ ደቀ መዛሙርት ማለትም ጴጥሮስና ወንድሙ እንድሪያስ ቀጥሎ ዮሐንስና ወንድሙ ያዕቆብ ጌታ ኢየሱስን ለብቻው ነጠላ አደረጉና ንገረን መቼ ነው የዓለም መጨረሻ የሚሆነው እና የዓለም መጨረሻ ምልክቱ ምንድን ነው? እስኪ ንገረን ብለው በጉጉት ጌታ ኢየሱስን ጠየቁት። እና እዛ ምዕራፍ 13 ላይ ቁጥር አምስት ላይ ጌታ ኢየሱስ መልሶ እንዲህ ይላቸው ጀመር። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ እና የማሳሳት እንቅስቃሴና የማሳሳት ነገር በመጀመሪያ እኔ ከመምጣቴ በፊት ይመጣል። ይሄ እኔ እየነገርኳቸው ያለው ዓለም አቀፉ የክህደት እንቅስቃሴ ጌታ ኢየሱስ ከመምጣቱ በፊት በዓለም ላይ እንደሚሆን ብዙዎች በስህተት እንቅስቃሴና በስህተት እምነት ውስጥ እንደሚወድቁ እንደሚገቡ እና በጣም አስፈሪ የሆነ ሁኔታ ውስጥ ሰዎች እንደሚገቡ እና አስፈሪ ነው የሚባልበት መንገድ ሰዎች ምናልባት ምንም አይደለም ያለሁበት ሁኔታ ብለው ሊሉ ይችላሉ፣ ግን የመጨረሻቸው ሲኦል ነው የሚሆነው። እና ያ ነው የሚያስፈራው። እና ዓለም አቀፍ የክደት እንቅስቃሴ ተጀምሯል እየተከናወነ ነው ያለው ልዩ ልዩ ስሞች አሉት እና እንግሊዝ ሀገር የአንድ ስያሜ አለው። ይሄ የክደት እንቅስቃሴ ፌቢያን ሙቭመንት የሚባል በ18 ምናምን የጀመረ አሁንም እየቀጠለ ያለ እንቅስቃሴ አለ፣ በስውር ስሙን እየቀያየረ። እዚህም አሜሪካ ውስጥ እንደዚሁ ስሙን እየቀያየረ የሚደረግ የክደት እንቅስቃሴ አለ። አንዳንዱ የክደት እንቅስቃሴ ራሱ የክደት እምነት ነው፣ ኤቲይዝም የክደት እንቅስቃሴዎች አሉ። በተለያየ መንገድ እየተከናወኑ ነው። ግን መልካቸው ምን እያደረጉ ነው? ዓለም አቀፍ እያደረጉ ዩሮፕ፣ አሜሪካ፣ ቀጥሎ ኤሽያ፣ አሁን ደግሞም አፍሪካ፣ ላቲን አሜሪካ በሙሉ እየያዙና እየተቆጣጠሩ እየሄዱ ነው እና እንደዚህ አይነቱ እንቅስቃሴ እየሄደ እያለ እግዚአብሔር ዝም ይላሉ። ዝም አይልም። የመጨረሻ የዓለም ፍርድና ጌታ ኢየሱስ ክርስቶስ የሚመጣበት ምልክት ነው። ሶስተኛው ነጥቤ የክህደቱ እንቅስቃሴ አሰራር ምን ይመስላል የሚለው ነው። አሁን ይህንንም በደንብ ብታዳምጡኝ በጣም በጣም ይጠቅማቸዋል። አሁን ያለንበትን ሁኔታ ያለንበትን ዘመን ምን እንደሚመስል ለማየት ይረዳናል። ይሄ የክህደቱ እንቅስቃሴ የሚገለጠው እንዴት ነው? አሁን ቁጥር አስር ላይ መምጣት እፈልጋለሁ። የሚገለጠው እንዴት ነው? የክደቱ እንቅስቃሴ ቁጥር 10 ላይ ዘጠኝና አስር ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእሱ መምጣት፣ ይሄ የጥፋት ሰው የአመፅ ሰው የተቃዋሚ፣ የክርስቶስ ተቃዋሚ ለማለት ነው ተብሎ የተጠቀሰው የተጠቀሰው ሰው የእሱ መምጣት በምንና በምንድን ነው? በተአምራት ሁሉ በምልክቶች በሐሰተኞች ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። በደንብ ተመልከቱ። ነጥቦች እዚህ ጋር ተዘርዝረዋል። የእሱ መምጣት እንዴት ነው የሚመጣው? የመምጣቱ ምልክቶች አንደኛ በተአምሮች ሁሉ፣ ሁለተኛ በምልክቶች፣ ሶስተኛ በሐሰተኞች ድንቆች፣ አራተኛ በአመፅ መታለል እንደ ሰይጣን አሰራር ነው። አሁን እንደምታውቁት በጣም በፕሮቴስታንቱ ዓለም ውስጥ ተአምር፣ ሰዎች ሁሉ ተአምር ለማየት ወደ ተለያየ ጉባኤ ይነጉዳሉ፣ ይሄዳሉ። ተአምሮችን ለማየት ይፈልጋሉ። የተአምሩ ምንጭና ምክንያት ማን ነው የሚል ጥያቄ በፍጹም ጠይቀው አያውቁም። አሁን ይሄ የእሱ መምጣት በምን በምንድን ነው እየተከናወነ ያለው? በተአምሮች በሐሰተኛ ድንቆች። አሁን የማነብብላችሁ የእግዚአብሔርን ቃል ነው በተአምሮች፣ በምልክቶች፣ በሐሰተኛ ድንቆች እነዚህን ነገሮች ይደረጋሉ እየተባለ ሰዎች ወደ ቤተ ክርስቲያን ቤተ ክርስቲያን ወደተባሉ ቦታዎች ይጎርፋሉ። ኢትዮጵያ ውስጥ እነዚህን ነገሮች ለማከናወን የተለያዩ የገስት ሀውሶች ሁሉ ተሰርተዋል። ሰዎች እዛ ገብተው ተአምር እንዲያዩ በፕሮግራም እንዲጸለይላቸው ተአምር ሰዎች በራሳቸው ጸልየው እግዚአብሔርን ማነጋገር ይችላሉ፣ የሚባለው ነገር በሙሉ ተሰርዟል እና ነከሌ እና ነከሌ ናቸው እንዲጸልዩላቸው የሚፈለገው እና ብዙ። ግን በጣም በጣም አስደናቂ በሆነ መንገድ ሀሰተኛ ነው። ምክንያቱም የእግዚአብሔር ቃል የሚናገረው ይህንን ነው፣ በምልክቶች በሀሰተኛ ድንቆች። ምናልባት ይህንን ስናገር አንድ ምሳሌ መስጠት ይኖርብኛል። በቅርብ ቀን እናንተ ሁላችሁም ምናልባት አይታችሁ ይሆናል አጋጥሟችሁ። በደቡብ አፍሪካ ውስጥ አንድ የታወቀ በጣም ብዙ ሺህ ሰዎች የሚሰበሰቡበት ቦታ የሚያገለግል ሰው፣ የሞተ ሰው አስነሳ ተብሎ በቲቪ በዩቲዩብ ተለጥፎ ነበር እና ምንድነው ዩቲዩቡን ብትመለከቱ፣ ሰውዬው ሬሳ ሳጥን ውስጥ የገባ ሰው ወደ ቤተክርስቲያን መጣ ቤተ ክርስቲያን እንደመጣ እዛ ውጪ አንዲት ጋ ተናጋሪ አለች። እዚ ጋ ሰዎች ሬሳ ይዘው መጥተዋል፣ የእግዚአብሔር ሰው ሆይ እዚ ጋ ሰዎች ሬሳ ይዘው መጥተዋል እና እንድትመጣ ብላ ጠየቀችው። ወደ ውጪ ወጣ፣ በጣም በመተማመን ሬሳውን እንደሚያስነሳው። ሰውየው አልሞተም፣ ግን በሬሳ ሳጥን ውስጥ ነው የመጣ፣ ያልሞተ ሰው ነው። ሰውየውን ያልሞተውን ሰው እንዳስነሳው ቆጥሮ ሰውየው የእግዚአብሔር ኃይል በላዩ ላይ ሆኖ ሰውየውን እንዳስነሳው አድርጎ ተአምር ተደረገ ተባለ። ሰው በሙሉ ፌንት ሆነ። እንደዚህ አይነት የውሸት እንቅስቃሴ ነው ያለው። እና አሁን እኔ የምነግራችሁ ምንድን ነው የክህደቱ እንቅስቃሴ በምን በምን ላይ ያተኮረ ነው? በተአምሮች፣ በምልክቶች፣ በሐሰተኛ ድንቆች እና በውሸት ማጭበርበር፣ በአመፅ ማታለሎች ነው እየተከናወነ ያለው። አንዳንድ ቦታ እናንተ ገና ቤተ ክርስቲያን ገብታችሁ ቁጭ እንዳላችሁ ሰዎች ስማችሁን ሊጠሯችሁ ይችላሉ፣ ስልካችሁን ሊጠሯችሁ ይችላሉ። እንዴት ነው የሚደረገው? እነዚህ ሰዎች በእርግጥ የእግዚአብሔር መንፈስ ተጠቅሞባቸው ሚስጥራችሁን አውቀው ነው ወይ የሚጠሯችሁ አሁን በእንደዚህ አይነት ስብሰባዎች ላይ የሚደረጉ ነገሮችን ስትመለከቱ ነው ወይ የሚለውን ነገር ስትጠይቁ በሙሉ የቁጭ በሎዎች ስራ ነው። እኔ እንግሊዝ ሀገር እያለው አንድ በቅርቡ አንድ እማቀው ሰው እራት ጋብዘውኝ የማቃቸው ሶስት ሰዎች አብረን እየበላን እያለ አንደኛው ቤተሰቡ በሙሉ ያውቀዋል። ታቃለ ፓስተር አለኝ። የአንድ ቤተ ክርስቲያን ውስጥ የሚደረገው ነገር የፓስተሩ ሚስት በር ላይ ትገባና ሰዎችን በሙሉ ግሪት ታደርጋቸዋለች፣ ትቀበላቸዋለች። እና ስትቀበላቸው ስማቸውን ትጠይቃቸዋለች፣ አድራሻቸውን ትጠይቃቸዋለች፣ ለምን እንደመጡ ትጠይቃቸዋለች። እና ግን የድምፅ ማጉያ እዚህ እኔ ላይ የድምፅ ማጉያ እንዳለኝ እኔ ጋር፣ እሷ ደግሞ ሪከርድ የሚያደርግ የድምፅ ማጉያ አላት። በጣም የማይወጣ ድምፁ የማይወጣ ሪከርድ የሚያደርግ የሪከርደር አላት እና አንዳንዶቹ ካሜራም ሊኖራቸው ይችላል። እዚህ ጋ በካሜራ እዛ ጋር በቀጥታ ባለዋ ጋ ይተላለፋል ይሄ ነገር። ስለዚህ ባለቤትየው መድረክ ላይ ሲወጣ የእግዚአብሔርን ቃል አያነብም፣ የእግዚአብሔርን ቃል አያካፍልም። ቀጥታ ብቻ እንዲህ የምትባል ሰው መጥተሃል፣ እና ስምህ ከሌ ነው፣ ስልክህ ከሌ ነው እና እዚህ ቦታ ነበር እንደዚህ አይነት ሆስፒታል ሄደህ ነበር፣ እንደዚህ አይነት ህመም ያመሃል፣ ዛሬ ይፈውሰ አለው ይለዋል። ሰውየው እነዚህ በሙሉ የማጭበርበር የቁጭ በሎች ስራዎች ናቸው። እና ለዚህ ነው አሁን ዓለም አቀፍ የክህደቱ እንቅስቃሴ እንዴት ነው እየሰራ ያለው? በእነዚህ የውሸት ምስጢራዊ ሰይጣናዊ አሰራሮች በቤተ ክርስቲያን ስም ጭምር ነው እየተሰራ ያለው። እና የክህደቱ እንቅስቃሴ አሰራር ይህንን ይመስላል። እና ሰዎች ምን ተደርገው ነው እየተቆጠሩ ያሉት? ምንም ነገር የማያውቁ አእምሮ የሌላቸው ከእንስሳ በታች ማታለል የምንችላቸው ልናታልላቸው የምንችላቸው ሰዎች ናቸው ብለው በማጭበርበር በማታለል በሰዎች ላይ ይነግዳሉ። ግን እነማን ነማን ናቸው በዚህ ጉዳይ የሚጠቁት የሚለውን ስትጠይቁ በጣም ይገርማቸዋል። የእግዚአብሔር ቃል በግልጥነት የሚናገራቸው ሰዎች ቅድምም ተናግሬያለሁ፣ ይድኑ ዘንድ የእውነትን ፍቅር ያልተቀበሉ ናቸው እና ይድኑ ዘንድ የእውነትን ፍቅር ያልተቀበሉ ናቸው። እንደገና ደግሞ ቁጥር 11 እና 12 ላይ ስትመጡ፣ ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ናቸው። አሁን እነዚህ ሰዎች መለያ ያላቸው በአመፅ ደስ የሚላቸው ናቸው። እዛ ቤተ ክርስቲያን ሄደው ፓስተሩ ወይም ደግሞ ነቢዩ ወይም ሐዋርያው ሰባት ፎቅ ያለው ቤት ትሰራለህ እንዲላቸው ይፈልጋሉ። ኪስ ውስጥ ያለው ብር ይባዛልሃል ብለው ይነግሯቸዋል እና ወንጀል ነው ግን ይነግሯቸዋል። እንዲህ አይነት ነገር ለመስማት የሚፈልጉ ሰዎች ናቸው። በአመፅ ደስ የሚላቸው ሰዎች ማለት ያለፉበትን ለማግኘት የሚፈልጉ ሰዎች። ኢትዮጵያ ውስጥ ቡሽሪ የሚባል አገልጋይ ሄዶ ነበር ከጥቂት ዓመታት በፊት። እኔ በስንት ዓመተ ምሕረት እንደሆነ አላስታውስም እና ከአፍሪካ ነው። በጣም የሚገርም አገልጋይ ነው ተብሎ ነው የሄደው እና ቡሽሪ በሄደበት ጊዜ ብዙ ሰዎች እንዲህ የሚባል ነገር ሰምተዋል። እና አሁን ከሰማይ በቃ ብር እና ወርቅ ኪሳችሁ ይሞላል እና ፊታችሁ በአልማዝ እና በብር ያብረቀርቃል። እና ሰዎች ኢትዮጵያ ውስጥ ሰዎች እየተያዩ ተመልከት፣ ብርን ወርቅ እኮ ነው፣ መልኬ ወርቅ ነው ያሉ ሊትራሊ የተናገሩ ሴቶች ነበሩ። በተለይ ሴቶች ለእንደዚህ አይነት ነገር ኢትዮጵያ ውስጥ እንደ ቃቃ መጫወቻ ሆነዋል። እና ውሸት ብር ብር አባዛ አለው። ኪሳቸው ውስጥ ያለውን ብር ሰዎች አንዳንዶች ኪሳቸው ውስጥ ያለውን ብር አውጥተው ተባስቷል ብለው በውሸት የተናገሩ ሰዎች አሉ። ምን አይነት ሰዎች ናቸው? እነዚህን ሰዎች የሚከተሏቸው ብላቸው ስጠይቁ አይምሮ የሌላቸው ሰዎች ናቸው። ነገሮችን እውነት ነው ውሸት ነው ብለው ማመዛዘን የማይችሉ ሰዎች ናቸው። ምክንያቱም እዚህ ጋር የሚናገረው ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ በውሸት በአመፅ በኃጢአት የውስጣዊ የኃጢአት የስግብግብነት ፍላጎታቸውን ማርካት የሚፈልጉ ሰዎች እንደዚህ አይነት ቦታ ይሄዳሉ። ግን ጠብ የሚልላቸው ነገር የለም። በእውነት በመጨረሻ አዝነው ተጸጽተው እግዚአብሔርን ወንጅለው የሐሰቱ እምነት ተካፋይ ሆነው በመጨረሻ የዘላለም ሞት የሲኦል ወራሾች ይሆናሉ። እና እንደዚህ አይነት እንቅስቃሴ ነው አሁን እየተደረገ ያለው እና ይሄ የክደት እንቅስቃሴው ምንድን ነው? አሰራር ነው ሰዎች ከአመት፣ ከሁለት ዓመት፣ ከሶስት ዓመት በኋላ ፈጽሞ እንደዚህ አይነት ቦታ ቢሆን ቤተ ክርስቲያን የሚባል ቦታ አልረግጥም ብለው ከሃዲዎች እንዲሆኑ የሚያደርግ እንቅስቃሴ ነው። አራተኛ ነጥቤ ጋር ስመጣ ይሄ ምልክት የእግዚአብሔር ፍርድ ያለበት እንደሆነ ላሳያችሁ ፈልጋለሁ። ጌታ ኢየሱስ ክርስቶስ ከመምጣቱ በፊት የሚደረጉ ምልክቶች መካከል ያሉትም ምልክቶች ነው የምነግራችሁ። እና ምልክት የእግዚአብሔር ፍርድ የሚል ንዑስ ርዕስ አለኝ እዚህ ጋር የእግዚአብሔርን ፍርድ ነው የማሳያችሁ። አሁን ይሄ ክፍል ነው አሁንም የመልእክቴ መነሻ እግዚአብሔር በእንደዚህ አይነት ሰዎችና በአሁን ባለው የክህደት እንቅስቃሴ ምንድን ነው እያደረገ ያለው ምንድን ነው የሚያደርገው የሚለውን ነገር ስትጠይቁ አንዱ ክርስቶስ ኢየሱስ ከመምጣቱ በፊት ከሚደረጉ ምልክቶች አንዱ የእግዚአብሔር ፍርድ ነው እና ይሄኛውን የእግዚአብሔርን ፍርድ ሁለት መንገድ ባለው መንገድ አሳያችኋለሁ። አንደኛ እዚህኛው ስላይድ ላይ፣ ሁለተኛ ደግሞ ከሚቀጥለው ስላይድ ቀጥሎ ባለው ስላይድ ላይ አሳያችኋለሁ እና ይሄ የእግዚአብሔር ፍርድ በእርግጥ ለሁለት የተከፈለ ነው። የእግዚአብሔር ፍርድ አንደኛው አሁን በዚህ ምድር ላይ በሰዎች ሕይወት እየተገለጠ ያለ የእግዚአብሔር ፍርድ አለ። ሁለተኛው በመጨረሻ ሰማይና ምድር ሲጠቃለል የሚፈረድ የእግዚአብሔር ፍርድ አለ። አሁን እዚህ አሁን ባለንበት ዘመን በሰዎች ላይ እየታየ ያለው የእግዚአብሔርን ፍርድ ነው። እዚህ ጋር የምናገረው እነዚህ ሰዎች በአመፅ ደስ ይላቸው የነበሩ ሰዎች እነዚህ አይነት ጉባኤ ውስጥ እየሄዱ ነው ያሉት እና አንዳቸውም ትክክል ነው፣ ትክክል አይደለም ብለው አይጠይቁም። እና እዛ ጉባኤ ውስጥ በሺህ የሚቆጠሩ ሰዎች ይሳተፋሉ። ስጡ የሚባሉትን ነገር ይሰጣሉ። አንዳንዶች ደግሞ እጅግ በጣም ለሚዘገንን አቢዩዝ ይጋለጣሉ። እና ይሄ ምን ነው የሚያሳየው? የሚለውን ስትጠይቁ ቁጥር 12 ላይ የተጠቀሰው ቃል በጣም አስፈላጊ ነው። ምንድን ነው የሚለው? ቁጥር 12 ላንብብላችሁ። ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ምን ያደርግባቸዋል? ይልክባቸዋል ብለው ይናገራል። አሁን በደንብ አዳምጡኝ። እግዚአብሔር የሚባለው አምላክ አሁን በዚህ ምድር እውነትን ለማመን እምቢ አሉ። በአመፅ አሰራር ደስ የሚላቸው እውነት የእውነትን ፍቅር ያልተቀበሉ እውነትን ያላመኑ ሰዎችን እግዚአብሔር ይለምናቸዋል። ኑ እውነትን እመኑ፣ እባካችሁ እኔን ተቀበሉ፣ በእኔ መንፈስ ተመሩ፣ እኔ በቃሌ ልምራችሁ ብሎ እግዚአብሔር ይለምናቸዋል። አይ አንፈልግም ብለው ይላሉ። እነዚህን ሰዎች ነው መከተል የምንፈልገው፣ እነሱ ጋር ነው ተአምር ድንቅ ያለው ብለው ይሄዳሉ። ምንም አይደለም፣ መሄዳቸው እግዚአብሔር አይጎዳም። ግን የመሄዳቸው እና እዛ ቦታ ላይ እንደ እንስሳ ሆነው መገኘታቸው የምን ምልክት ነው የሚለውን ነገር ስትመለከቱ የእግዚአብሔር ፍርድ ምልክት ነው። ተመልከቱ፣ ምንድን ነው የሚለው ቃሉ? እነዚህ ሰዎች በአመፅ ደስ ስለሚላቸው የዚህን የሐሰት ምልክት የሐሰት ተአምር የሐሰት ድንቅ የማታለል ነገር እየተታለሉ መታለል አይበቃኝም ብለው ነገም፣ ተነጎዳም፣ ዓመትም፣ ሁለት ዓመትም እዛ የሚሄዱ ሰዎች ለምንድን ነው የሚሄዱት? እግዚአብሔር ያንን እንዲከተሉ ስለተዋቸው ነው ነው መጽሐፍ ቅዱስ የሚለው። እግዚአብሔር የተዋቸው ሰዎች አይምሯቸው ማሰብ አይችልም። ይህንን በተመለከተ አንዳንድ ጥቅሶችን እያነበብኩ አሳያችኋለሁ። አንዳንድ አስፈሪ ነገሮችንም እንድትገነዘቡና ለምንድን ነው ሰዎች እንዲህ የሚሆኑት የሚለውን እንድታዩ እፈልጋለሁ። ጌታ ኢየሱስ ሊመጣ ሲል ዓለም አቀፍ ክህደቶች ይከናወናሉ። ልክ ነው። ሰዎች እውነትን ይጠሉና አመፃን ይወዳሉ። ኃጢአትን፣ ኃጢአተኝነትን ይፈልጋሉ። እንዲህ አይነት ትልልቅ መሰብሰቢያ ቦታዎች የውሸት ቦታዎች ይሄዳሉ። እግዚአብሔር ታግሶ ታግሶ አሳልፎ ይተዋቸዋል። ይህንም ምን ብለን እንጠራዋለን? ጁዲሻል ብላይንድነስ፣ ወይም ደግሞ እግዚአብሔር ፍትሐዊ ፍርዱን በሰዎች ላይ አድርጎ ሰዎችን ሲተዋቸው የፍርድ እውርነት ውስጥ ይወድቃሉ። እግዚአብሔር ይተዋቸዋል። እውራን ይሆናሉ። እውነትን ከውሸት መለየት በፍጹም አይችሉም። አሁን ምዕራባውያን በሙሉ ያሉት በእንደዚህ አይነት ሁኔታ ነው። አሜሪካ እና ምዕራባውያን በእግዚአብሔር ፍርድ ውስጥ ነው ያሉት። በአጠቃላይ ጥቂት በጣም ትንሽ የሆኑ በየቦታው እውነተኛ አማኞች አሉ። ይሄ እግዚአብሔር በጣም በአስደናቂ አሰራሩ እየሰራ ያለው ነገር ነው። ግን እግዚአብሔር ሰዎችን ይተዋል ወይ በፍርድ የሚለውን ጥያቄ ስጠይቁ፣ አዎ ይተዋል። አሁን ከዘፍጥረት ጀምሮ እስከ ራእይ ድረስ አንዳንድ ጥቅሶችን እያነሳው ባሳያችሁ። ይሄ በጣም በአስገራሚ ሁኔታ የእግዚአብሔር እውነት ነው። ግን እዚህ ጋር ጥቂት ነገሮችን ጠቅሻለሁኝ። አንደኛ መዝሙር 81 ቁጥር 11 እና 12 ላይ እዚህ ጽፌዋለሁ። እንደዚህ ይላል፣ ሕዝቤ ግን ቃሌን አልሰሙኝም እስራኤልም አላዳመጠኝም። ቁጥር 11 ነው ይሄ። ቁጥር 12 እንደ ልባቸው ስራ ተውኳቸው፣ በልባቸው ማሳብ ሄዱ። እግዚአብሔር ምንድን ነው የሚለው ቃሌን ስሙኝ፣ እውነቴን ስሙ፣ በእኔ ቁሙ፣ እባካችሁ እኔ ልርዳችሁ፣ ልምራችሁ እያለ ሰዎችን ሲለምን እምቢ ሲሉ ምን አደረግኳቸው ነው የሚለው እንደ ልባቸው ስራ ተውኳቸው በልባቸው ሀሳብ ሄዱ። ስለዚህ ሰዎች የሚጎዱት አሁን በተለያየ አሰቃቂ ሁኔታ ውስጥ የሚኖሩት እግዚአብሔር ስለተዋቸው ነው የሐሰተኛ ነቢያትንና የሐሰተኛ ሐዋርያትን ትምህርት የሚሰሙት እግዚአብሔር ስለተዋቸው ነው። እንደዛ አይነት ቦታ የሚጎርፉት የሐሰተኛ ነቢያት መጠቀሚያዎች የሆኑት እግዚአብሔር እንቢ ብለው እውነትን ጥለው ወደዛ ለመሄድ በልከኝነት ስለሄዱ ነው። ሮሜ ምዕራፍ አንድን ደግሞ ላንብብላችሁ። በጣም የሚገርም ነው። ሮሜ ምዕራፍ አንድ ቁጥር 28 እግዚአብሔርን ለማወቅ ቁጥር 28 እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው ይላል። ይሄ ሮሜ ምራፍ አንድ ስለ ተመሳሳይ ጾታ ጋብቻ እና ሰዎች የተመሳሳይ ፆታ ጋብቻ ውስጥ የተመሳሳይ ፆታ ጓደኝነት ውስጥ እንዴት እንደሚገቡ የሚገልጥ ክፍል ነው። ብታነቡት ትደነቃላቸው እና አንዳንድ ሰዎች እንዴት ሰዎች ወንድ ከወንድ ጋር፣ ሴት ከሴት ጋር መኖር መሄድ ሲገባው፣ ሴት ከሴት ወንድ ከወንድ ጋር እንዴት ተመሳሳይ ፆታ ኃጢአት ይፈጽማሉ የሚለውን ጥያቄ ስትጠይቁ መልሱ ያለው እኔ በሬዲዮም ደጋግሜ ነግራቸዋለሁ ለሰዎች። መልሱ ያለው ሮሜ ምዕራፍ አንድ ላይ ነው። የእግዚአብሔርን ቃልና የእግዚአብሔርን እውነት ለመቀበል ያልፈቀዱ ሰዎች እግዚአብሔር ይተዋቸውና ምን ይሆናሉ? ለማይረባ አእምሮ አሳልፎ ይሰጣቸዋል። ስለዚህ የማይረባው አእምሮ ምንድን ነው የሚያስበው? የማይረባ ተፈጥሯዊ ያልሆነ ተፈጥሮአዊ ያልሆነ ሀሳብ ውስጥ ነው የሚያስገባቸው። ይሄ በጣም አስጨናቂ ነገር ነው። እግዚአብሔር ተወው አንድን ሰው ማለት በጣም አስፈሪ፣ አስጨናቂ፣ አስደንጋጭ ሁኔታ ውስጥ ገባ ማለት ነው። እና አሁን እንግዲህ በየትምህርት ቤቱ ወጣቶች ከትንንሽ ጀምሮ እንዲማሩ የሚደረገው እግዚአብሔር አይምሯቸውን ለማይረባ ነገር አልፎ በሰጠ አሳልፎ በሰጣቸው ሰዎች የሚደረጉ እንቅስቃሴዎች ናቸው። እና አሁን ሐሰት ነቢያቱ ጋር ሐሰት ሐዋርያቱ ጋር የሚጎርፉ ሰዎች በሙሉ አይምሯቸው ያንን ስህተት እንዲያምን እግዚአብሔር አሳልፎ ሰጥቷቸዋል። ይህንን አሁን የምላችሁ እኔ ፈጥሬ አይደለም መጽሐፍ ቅዱስ ከሚናገረው ነገር የተነሳ ነው። እዚህ ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር 12 ላይ ነገር ግን በአመፃ ደስ ይላቸው የነበሩ ሰዎችን ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ፣ ተመልከቱ ውሸትን እንዲያምኑ እግዚአብሔር የስህተት አሰራር ይልክባቸዋል። በብሉይ ኪዳን አራት መቶ ነቢያት የሐሰት ነቢያቶች ተነስተው ንጉሱን ንጉሱን አንዱን ንጉስ ለጦርነት ሊሂድ አሊሂድ ብሎ ሲጠይቅ አራት መቶቹም በአንድ ድምፅ ጦርነት ሂድ፣ ጦርነት ሂድ ብለው ሲናገሩ አንድ ነቢይ ሚኪያስ የሚባል መጥቶ ኖ ጦርነት ብትሄድ ትሞታለህ፣ እነዚህ በሙሉ የውሸት ነቢያት ናቸው ብሎ ተናገረው አንዱ ከነሱ መካከል መጥቶ በጥፊ እንደመታው እውነተኛውን ነቢይ እና ከዛ በኋላ ግን ንጉሱ ጦርነት ወጥቶ በሐሰት ነቢያት ተመርቶ እንደሞተ የእግዚአብሔር ቃል ይናገራል። እና ምልላችሁ ነው እግዚአብሔር ውሸትን ለማመን ሰዎች ሲሄዱ ለማይረባ አይምሮ የሰጣቸው ሰዎች እንደሆኑ ማሰብ ትችላላችሁ። አሁን እዚህ ከተማ ብዙ ፕሮቴስታንቶች እንዳሉ የታወቀ ነው። ብዙዎቹ ብዙዎቹ ውሸት እንዲያምኑ እግዚአብሔር አይምሯቸውን ለማይረባ ነገር አሳልፎ የሰጣቸው ናቸው። ተመልከቱ፣ በቸርች ውስጥ የሚኖረው ዳንስ፣ ጭፈራ ሪቫይቫል ነው የሚሉት ውሸት ነው፣ ማጭበርበር። አንድ በቅርብ አንድ ቤተ ክርስቲያን ውስጥ አንድ በጸጋ የሚያገለግል ሰው አመጡ ተባለና በዛ ምክንያት ቤተ ክርስቲያን ውስጥ ብጥብጥ እንደተፈጠረ ከሌላ ቦታ ሰምቻለሁ እንደዚህ አይነት ምስቅልቅል ውጥንቅጥ ውስጥ ነው ያሉት ሰዎች። ለምንድን ነው አይምሯቸው ውሸትን በማመን ላይ? አንድ የሆነ ነገር የሆነ ሰው የሆነ ሐዋርያ ወይም የሆነ ነቢይ መጥቶ ብቻ አሜሪካም እንኳን መጥተው አልበቃ ብሏቸው የት ሀገር ሊሄዱ ነቢይ እንደሚፈልጉ አታውቁም። እኔ እንግሊዝ ሀገር ነግራቸዋል። የት ሀገር ለመሄድ ነው? ኢትዮጵያዊ እዚህ እንግሊዝ ድረስ መጥቶ አሜሪካ ድረስ መጥቶ ሌላ ደግሞ ነቢይ የሚፈልገው የሚገርም ነገር ነው። ስለዚህ አይምሯቸው ይህንን ውሸት ለማመን እግዚአብሔርንና እውነቱን ስላልተቀበሉ እግዚአብሔር የግል አምላክ ነው። ሳምሪ ጌታን አማኝ ከሆነች እኔ ጸልዬ እንደሚሰማኝ ሳምሪንም ይሰማታል። እግዚአብሔር ማንንም አያዳለም ለማንም አንተ ትልቅ፣ አንተ ትንሽ፣ አንተ ብዙ አመት ኖርክ፣ አንቺ በቅርብ ጊዜ መጣሽ አይልም እግዚአብሔር። የመጽሐፍ ቅዱሱ እግዚአብሔር በጣም እውነተኛ ነው። እግዚአብሔርን ግን ጥለው ሰዎች ወደ ሌላ ነገር ሲሄዱ እግዚአብሔር ይተዋቸዋል። ለዚህ ነው ሮሜ አንድ በተመሳሳይ ጾታ ችግር ውስጥ ሰዎች ያሉበት ምክንያት ለማይረባ አይምሮ ስለተሰጡ ነው። እነዚህን የማይረባ አገልጋዮች አሁን ቅድም ከሞት አስነሳው ያለውን ሰውዬ ያለው ሰውዬ ቤተ እዚህ ጋር ቪዲዮ እየተቀረጸ ሰውየው እየተነፈሰ አይኑን ብልጭ ድርግም እያደረገ የሞተ ሰው ነው ብለው ያመኑ ሰዎች አሉ። ይሄ የሰይጣን ማታለል ካልሆነ የምን እዮሽ ነው? የምን እዮሽ? የሞተ ሰው ያልሞተውን ሰው አስነሳሁ ብሎ ሰውየው ፓስተሩ ራሱ ነብይ ነው፣ ነብይ ነው የሚባለው ያልሞተውን ሰው አስነሳሁ ብሎ ሰው ፌንት አደረገ። ይህንን ሰውዬ የሚሰሙ ሰዎች እግዚአብሔር ለዚህ አሰራር አሳልፎ የሰጣቸው ሰዎች ናቸው። አይምሯቸው ተበላሽቷል። የማሰብ ችሎታቸው ወድቋል። ስለዚህ ማንም አጮርባሪ ከህፃን ልጅ ባነሰ መንገድ ልክ ህፃን ልጅ በከረሜላ እዛ ሀገር ቤት እናታልል እንደነበረው ይታለሉ እንደነበረው እንታለል እንደነበረው ልክ እንደዛ ሰዎችን እያጨረበሯቸው ነው። ለምን አይምሯቸው አሳልፎ ውሸትን እንዲያምኑ ስለተሰጠ ነው። ይሄንን እምላችሁ የእግዚአብሔር ቃል ስለሚል ነው እና ይሄ የጌታ ኢየሱስ ክርስቶስ መምጫ አካባቢ በዓለም አቀፍ ደረጃ የሚታይ እንቅስቃሴ ነው። ዮሐንስ ወንጌል ምዕራፍ 12 39 እስከ 40 ላይ ደግሞ የተጠቀሰ ቃል አንብብላችሁ ዮሐንስ ወንጌል ምዕራፍ 12 ላይ ኢሳያስ ደግሞ በአይኖቻቸው እንዳያዩ በትንቢተ ኢሳያስ አርባ የተጠቀሰ ከትንቢተ ኢሳያስ ምዕራፍ ስድስት ላይ የተጠቀሰ ቃል ነው። ኢሳያስ ደግሞ በአይኖቻቸው እንዳያዩ፣ በልባቸው እንዳያስተውሉ፣ እንዳይመለሱም እኔም እንዳልፈውሳቸው አይኖቻቸውን አሳወረ፣ ልባቸውንም አደነደነ ብሏልና። ስለዚህ ማመን አቃታቸው። አያችሁ ሰዎች እግዚአብሔር አይኖቻቸውን አሳውሯል፣ ልባቸውን አደንድኗል። ምክንያቱም ቃሉን ስላልሰሙ እግዚአብሔርን መጥተው ፈውሰን ሳይሆን ሰዎች እንዲፈውሷቸው ስለፈለጉ አእምሯቸው አወረ፣ ልባቸው ደነደነ፣ በጨለማ ውስጥ ወደቁ። ለእንደዚህ አይነት ፍርድ አልፈው ተሰጡ። አሁንም ሌላ ጥቅስ አነብላችኋለሁ። ትንቢተ ሆሴ ምዕራፍ አራት ቁጥር 17 ላይ ኤፍሬም ስለተባለው ከእስራኤል ነገዶች አንዱ እግዚአብሔር ሲናገር ኤፍሬም አለ ከጣዖታት ጋራ ተጋጠመ ይልና ከዛ የሁለት ነጥብ አለ እንደ ሰሚኮለን ያለ ነገር ነው። ከዛ በኋላ እግዚአብሔር ተወው ብሎ ነው የሚናገረው። ኤፍሬም ከጣዖታት ጋር ተጋጠመ ግን ተወው ብሎ ይናገራል። ማን ነው የተወው? እግዚአብሔር ነው የተወው። ከጣዖት ጋር ተጋጠመ፣ ጣዖትን ማምለክ ጀመረ። እግዚአብሔር ለምኞትህ፣ ለሐሳብህ ሂድ፣ ሰጥቻለሁ ብሎ ለቀቀው። ኤፍሬም በጣም ብዙ ተሰቃይቷል። እስራኤላውያን በዘመናት ሁሉ እንደዚህ አይነት ሁኔታ ውስጥ አልፏል እና ለምንድን ነው ይህንን ያመጣሁት መሰላችሁ? ጌታ ኢየሱስ ክርስቶስ መምጫው መቼ ነው የመምጫው ምልክቱ ምን ምንድን ነው ብለው የተሰሎንቄ ሰዎች በጣም እንደተጨነቁ ጌታ የሱስ አሁን በቅርብ ይመጣል፣ ስለዚህ ምንድን ነው የምናደርገው ብለው ሲጨነቁ ነው። አይ ጌታ የሱስ እኮ ዳግም ሲመጣ ይመጣል ያመጣጡ ቅደም ተከተል አለ። ግን ያመጣጡ ቅደም ተከተል ላይ ዓለም አቀፍ የሆነ የክህደት እንቅስቃሴ ይኖራል። እና የክደት እንቅስቃሴው ደግሞ የትም ጭምር ነው የሚኖረው። ቤተ ክርስቲያን የተባሉት ስብሰባዎች ጭምር ነው የሚሆነው እና የእግዚአብሔርን ቃል የማያስተምሩ በእግዚአብሔር ቃል ላይ ያልተመሰረቱ መሰብሰቢያ ቦታዎችና ስብሰባዎች በሙሉ የዚህ የስህተት አሰራር መፍለቂያዎችና መንገዶች ናቸው እና በጣም መጠንቀቅና ማሰብ ያስፈልገናል። አሁን እኔ በሚቀጥለው ስላይዴ ላይ የማሳያችሁ ታዲያ የሐሰት አስተማሪዎቹ ሚና ዋናው ሚናቸው ምንድን ነው የሚለውን ነገር ጥቂት ጠቅሼ ወደሚቀጥሉት ስላይዶችና ማጠቃለያ ላይ ይመጣለሁ። እነዚህ የሐሰት አስተማሪዎቹ ሚና፣ የሐሰት ነቢያቱ ሚና አሁን ቅድም የጠቀስኩላችሁ ሬሳ አስነስቻለ ያለው ምናልባት ከዚህ በፊት ነገሪያችሁ እንደሆነ አላቅም። እዛ ደቡብ አፍሪካ ውስጥ አንድ ፓስተር ዳንኤል የሚባል ሰው ቸርች ውስጥ ነው። በጣም ገናና ሰው ነው። መቶ የሚሆኑ ሰዎች እዚህ መድረኩ ፊት የሚቀመጡ ሰዎች አሉ። እና ዛ በጣም ሰፊው ጉባኤ አለ። ይህንን በተመለከተ እኔ አርቲክል ጽፍ ያለው ሰዎች መጠንቀቅ ቢችሉ የሚል እና ምን አለ፣ እነዚህን አሁን ፊት ያሉትን ሰዎች አለ አሁን ተኙ ብላቸው ድብን ብለው ይተኛሉ አለ። እና ከዛ ወዲያውኑ እናንተ ተኙ አላቸው፣ ድብን ብለው ተኙ። ከዛ የሄደ ድምፅ ማጉያውን ወደ እነሱ አድርጎ እየመታቸው፣ እየረጋገጣቸው፣ በካልቾ እያላቸው ድምፅ ያሰሙ እንደሆነ ለማሳየት ሞከረ። ሁሉም ድብን ብለው ተኝተዋል። ከዛ በኋላ ድንገት ደግሞ ምን አለ እናንተ ተነሱ ብላቸው አሁን ይነሳሉ አለና ተነሱ አላቸው። ሁሉም ጣጣጣጣጣጣጣ እያሉ ተነሱ። ከዛ በኋላ የሚቀጥለው ጉድ ደግሞ እነግራቸዋለሁ። ከዛ እነዚህ የተነሱትን አሁን ጉባኤው እያየ ነው። እዛ ጋር እንግዲህ እዚህ ጋር ያሉት ሰዎች ምን አይነት ሰዎች እንደሆኑ እነግራቸዋለሁ። አሁን ጥቂት ቆየት አለና ከተነሱ በኋላ አሁን ደግሞ ተመልከቱ፣ እዛ ጋር ያለው መና እንዲበሉ እነግራቸዋለሁ። እና መንፈስ ቅዱስ ያስበላቸዋል። መንፈስ ቅዱስን መጫወቻ ነው እያደረጉ ያሉት። እና ከዛ ሰዎቹን ወጥቶ ያን ይታያቸዋል። ሂዱና ብሉ አላቸው። ሳሩን እኮ ነው ቸርች ውስጥ በጣም ለምለም ሳር አለ። እያንዳንዳቸው ወተው ተነጠፉበት። ቪዲዮን ብታዩ ትደነቃላችሁ። ቤት ዩቲዩቡን ጉግል ላይ ግራስ ኢተርስ ምናምን ብላችሁ ብትገቡ ታያቸዋላችሁ። እና ያንዳንዱ ተነጥፎ፣ ወጣቶችም ሴቶችም ሳሩን ጎሰጎሱት እንደ ጉድ። እኔ በጻፍኩት አርቲክል ላይ ይሄ እግዚአብሔር ስራ ሳይሆን ይሄ ከፍተኛ የማጭበርበር የሰይጣን ስራ ነው። እና እነዚህን ሰዎች እኔ እግዚአብሔርን የማመሰግነው ብዬ ጽፌያለሁ። እነዚህን ሰዎች ያ ሰውዬ እርስ በርሳችሁ ተበላሉ ቢላቸው እዛው ጉባኤ ውስጥ ይበላሉ ነበር። ምን ሆኖ ነው እነዚህ ሰዎች ለማይረባ አይምሮ እግዚአብሔር አሳልፎ ሰጥቷቸዋል። ግን ያም ብቻ አይደለም። ምን የሚባል ነገር አለ። በዚህ በዓለም ላይ የሰዎችን አይምሮ የመቆጣጠር እንቅስቃሴ የሚባል ነገር አለ። አሁን እኔ የእናንተን አይምሮ መቆጣጠር አልፈልግም። የእናንተን አይምሮ መቆጣጠር ቴክኒክ ውስጥ ብገባ የማደርገው ነገር ምንድን ነው? እዚህ ጋ እየሰበኩ የምናገረውን ነገር ደግማችሁ እንድትሉልኝ አደርጋለሁ፣ እና በዛ መንገድ እቆጣጠራቸዋለሁ። አሁን አልሰማችሁም? አሜን በሉ አሜን፣ ኢየሱስ ጌታ ነው በሉ ምናምን የሚሉ ሰዎች አልሰማችሁም? ይሄ የሂፕኖሲስ የሚባል አካሄድና ቴክኒክ ነው። ሰዎች አይምሯቸውን በእኛ ቁጥጥር ስር ለማድረግ የሚጠቀሙበት የሰይጣን ልምምድ ነው። ግን ቤተ ክርስቲያን ውስጥ ይህንን እየተለማመዱ ነው ሰዎች። ልክ በእንደዚህ አይነት መንገድ እነዚህን መቶ የሚሆኑ ሰዎች ያ ፓስተር ዳንኤል የሚባለው አይምሯቸውን በሙሉ ተቆጣጥሮታል። ስለዚህ ሂፕኖታይዝ አድርጓቸዋል። ሂፕኖሲስ ነው የሚባለው። ሂፕኖታይዝ አንድን ሰውን ካደረጋችሁ በዘመኑ ሁሉ አይምሮ ከጥቅም ውጭ እንዲሆን ነው የምታደርገው። እነዚህ ሰዎች አይምሯቸው ከጥቅም ውጭ ነው። ስለዚህ ተኙ ሲላቸው ይተኛሉ፣ ተነሱ ሲላቸው ይነሳሉ፣ ሳር ብሉ ቢላቸው ይበላሉ፣ ሰው ብሉ ቢላቸውም ይበላሉ። ይሄ በእግዚአብሔር ስም እየተደረገ ያለ ከፍተኛ ማጭበርበር ነው። እዛው ደቡብ አፍሪካ ፍሊት ታውቃላችሁ? ይሄ ዝንብ ምናምን የምንገልበት በረሮ ምናምን የምንገልበት እፈውሳቸዋለሁ ብለው ፍሊት አይናቸው ላይ የነፉባቸው ሰዎች አሉ። ያው ሰውዬ ነዳጅ ጠጡ ብሎ ነዳጅ ያስጠጣቸው ቤንዚን ያስጠጣቸው ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች ናቸው? ለእነዚህ የሚታዘዙ የሚለውን ስጠይቁ መልሱ ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር አስራ ሁለት ነው። ይህንን ሐሰት እንዲቀበሉና እንዲያምኑ እግዚአብሔር የስህተት አሰራር ልኮባቸዋል። ምክንያቱም እውነት ለማመን ስላልፈለጉ፣ የእውነትን ፍቅር ስላልተቀበሉ፣ የእግዚአብሔርን ቃል ስለማያነቡ፣ እንደ እግዚአብሔር ቃል ለመኖር ሳይሆን እንደነዚህ ጠንቋዮች ለመኖር ራሳቸውን ስለሰጡ ነው። እና የነዚህ የሀሰት አስተማሪዎቹ ታዲያ ሚናቸው ምንድን ነው? ጠቅለል አድርጌ ልናገር ጊዜ ላለመውሰድ የነዚህ ሰዎች ሚና እንደዚህ ነው ማለት የሚሰሩት ስራ አላማው ማለት ነው። እና መጥምቁ ዮሐንስ ነው እዚህ ጋር የጠቀስኩት መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት የጌታ የኢየሱስ ክርስቶስ መንገድ ጠራጊ ነው ተብሎ ነው የተጠቀሰው። ልክ ነው ልክ እነዚህም ሰዎች የማን መንገድ ጠራጊዎች ናቸው? የሐሰተኛው ክርስቶስ እና የክርስቶስ ተቃዋሚ በሰይጣን መንፈስ የሚሰራው ዓለምን በሙሉ እኔ እግዚአብሔር ነኝ ብሎ እንዲያመልክ የሚጠይቀው ሰው ቀድሞ መንገድ ጠራጊዎች ናቸው። የእግዚአብሔር ስራ አይደለም የሚሰራባቸው የሰይጣን ስራ ነው የሚሰራባቸው። ቀጥሎ ከነሱ ቀጥሎ የሚመጣው ሐሰተኛው ክርስቶስ እና ሐሰተኛው ተቃዋሚ ነው የሚሆነው ማለት ነው። እና ሚናቸው ምንድን ነው? ስራቸው ሰዎች እንዲድኑ አይደለም። ሰዎች እንዲድኑ ቢሆን መቼም ወንጌል ነው የሚሰብኩት። እውነተኛውን ነገር ይሰብካሉ አይሰብኩም። ወንጌል አይሰበክም እና ወንጌል አለመሰበኩ ብቻ አይደለም። ግን ጴጥሮስ እንደገና ሁለተኛ ጴጥሮስ ምዕራፍ አንድ ምዕራፍ ሁለት ላይ ቁጥር አንድ እስከ ሶስት ድሮ ሐሰተኞች ነቢያት በሕዝቡ መካከል ነበሩ፣ አሁንም ሐሰተኞች ነቢያት አሉ እና እነዚህ ነገሮች እነዚህ ሰዎች በተፈጠረ ነገር በውሸት ይረቡባችኋል ይላል። ይሄኛው ትርጉም የእንግሊዝኛው ትርጉም ግን መርቸንዳይዝ ያደርጓችኋል ነው የሚለው ማለት ይነግዱባችኋል ነው የሚለው እናንተ መነገጃ ናችሁ እነዚህን ሰዎች መነገጃ አድርገዋቸዋል። እና ገንዘብ ይሰጣሉ። ተመልከቱ፣ እነዛ ሚሊዮነሮች ናቸው፣ ነጋዴዎች ናቸው። ሰውን መነገጃ ያደረጉት የሐሰት ነቢያት ናቸው እና እያደረጉ ያሉት ነገር ትልቁ የክርስቶስ ተቃዋሚ እንዲመጣ መንገድ እየቀደዱና እያዘጋጁ ነው እና የመጨረሻው ፍርድ ቅድም ስለ ፍርድ ተናግሬ ነበር። የመጀመሪያው ፍርድ እነዚህን ሰዎች ለማይረባ አይምሮ አልፎ መስጠት ነው። ሁለተኛው ፍርድ ግን የገሃነመ እሳት ፍርድ ነው። መጨረሻ ሰዎች ወደ ሲኦል ይገባሉ። እና ይሄም በተመለከተ መጠነኛ ነገር እዚህ ጋ ከጥቅሶች ላንብብላችሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በጌታ በኢየሱስ የሚያምን አይፈረድበትም፣ በማያምን ግን በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ እነዚህ ሰዎች አሁን በፍርድ ውስጥ ነው ያሉት። እግዚአብሔር ለማይረባ አይምሮ አሳልፎ ሰጥቷቸዋል። ዮሐንስ 3 36 ላይ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በሱ ላይ ይኖራል ይላል። ተመልከቱ፣ የሚያምኑ ህይወት አላቸው፣ የማያምኑ የእግዚአብሔር ቁጣ በላያቸው ላይ አለ። ስለዚህ ለስህተት አሰራር ራሳቸው የተጋለጡ ናቸው። ማርቆስ 16 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ይሄ ፍርዱ ሦስቱም ጥቅሶች ላይ እዚህም ምድር ጊዜያዊ ፍርድ የሚመጣው ደግሞ ዓለም ዘላለማዊ ፍርድ እንደሆነ ያሳያል። እና የመጨረሻው መደምደሚያ ነጥቤ ጋር ልምጣ እውነተኛ አማኞችስ እውነተኛ አማኞች ምንድን ነው የሚሆኑት? አሁን ከቁጥር 13 እስከ 17 ያለውን ሁሉንም መናገር አልችልም፣ ግን እውነተኛ አማኞች ምን እንደሚሆኑ በዚህ በመጨረሻው ዘመን ላሳያችሁ ፈልጋለሁ። ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሆይ፣ ሁል ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና፣ ለዚህም የጌታችን ኢየሱስ ክርስቶስ ክብር ለማግኘት በወንጌላችን ጠራችሁ። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክት የተማራችሁትን ወግ ማለት የእግዚአብሔርን ቃል ስርዓት ያዙ። ራሱ ጌታችን ኢየሱስ ክርስቶስ የወደደን፣ በጸጋውም የዘላለም መጽናናት በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎም ስራ እና በቃል ሁሉ ያጽናችሁ ብሎ ተናገረ። አሁን እኛ ግን የሚለው ነገር በጣም አስደናቂ ቃል ነው። በእንግሊዝኛ በጣም ጠንካራ አወዳዳሪ ተብሎ የሚጠቀስ ነው። ግን እና በግሪክም እንደዚሁ ነው። እኛ እና ሌሎች የሚለውን የሚለይ ነው። እነዛ ለማይረባ አይምሮ አልፈው ተሰጥቷል ዋት አባውት አስ እኛ እኛ ግን በጌታ የተወደድን ነን። እኛ ግን የምስጋና ምክንያት ነን። እኛ ግን እውነትን ለማመን እና እውነትን በማመን ለመዳን ምን ሆነናል? ተጠርተናል። ታያላችሁ፣ በጣም አስደናቂ እውነቶች አሉ። እኛ የምስጋና ምክንያትን እግዚአብሔር በመንፈስ ቅዱስ መታደስ፣ እውነትን በማመን ለመዳን፣ እንደ በኩራት እንደ መጀመሪያ ልጆች እግዚአብሔር ምን አድርጓችኋል? መርጧችኋል። እኛ የተመረጥንን። እኛ የተለየ ቦታ ነው ያለን። እኛ አይምሯችን ለስተት አሰራርና ለስተት እምነት በውሸት የተቀናበሩ ድንቆች እንዲያስጮሁን ወይም ደግሞ ፌንት እንዲያስደርጉን የተሰጠን ሰዎች አይደለንም። እኛ ነገሮችን ስናይ እንመረምራለን። መንፈስ ቅዱስ በውስጣችን ያበጥራል፣ ያያል፣ ይለያል። እኛ እንደዛ ነን ብሎ ይናገርና፣ ግን እኛ ደግሞ የምንሰራው ነገር አለ ምክንያቱም የእግዚአብሔር ክብር የእግዚአብሔር አስደናቂ ነገር በውስጣችን ስለተገለጠ እና ለዚህ የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠርቷቸዋል እና እኛ የተጠራኑ በሰዎች ለሰዎች ክብር በሰዎች ክብር አይደለም፣ በወንጌል እምነት ነው የተጠራነው። ክርስቶስ መስቀል ላይ ተሰቅሎ የእኛን የዘላለም ስቃይ ተሰቃይቶ እኛ ከዘላለም ስቃይ እንድንድን ጌታ ኢየሱስ ክርስቶስ በመረቀውና በመጣው መንገድ ካመንን ይሄ የወንጌል ጥሪ ነው። እግዚአብሔር አምላካችን አድኖናል። ስለዚህ የምናደርገው ነገር ግን አለ። አሁን ቁጥር 15 ላይ ስትመጡ እንግዲያስ ወንድሞች ሆይ ምን አድርጎ ይ... በነገራችን ላይ ወንድሞች የሚለው የግሪኩ ቃል እህቶችንም ወንድሞችንም አማኞችን በሙሉ የሚጠቅስ ነው እንጂ የጾታ እንትን የለውም። ወንድ ወንድ ወንድ የሚል ነገር የለውም እና ብሪዝረን ነው የሚለው። ወንድሞችም እህቶችም አማኞችን ያጠቃለለ ነው እና ወንድሞች ወይ እናንተ አማኞች እህቶችም ወንድሞችን ምንድን ነው ማድረግ ያለባቸው? ጸንታችሁ ቁሙ። በቃል ወይም በመልእክታችን የተማራችሁትን እውነት፣ ስርዓት እና እምነት አጥብቃችሁ ምን አድርጉ ያዙ። እንደነዛ አእምሯችሁ አልፎ ለሐሰት አስተማሪዎች እንዳይሰጥ በእውነትና በጌታ እውነት ጽኑ። እና ደግሞ እንደዚህ የምትጸኑ ከሆነ እናንተን የሚያጽናኗችሁ እናንተን የሚባርካችሁ እናንተን የሚያበረታችሁ ማን እንደሆነ ታውቃላችሁ? ራሱ እግዚአብሔር አብና ጌታችን ኢየሱስ ክርስቶስ ናቸው። ሰዎች አይደሉም። ነቢይ ከሌ ሐዋርያ ከሌ ሳይሆኑ ራሱ ጌታ ኢየሱስ፣ ራሱ ጌታ መንፈስ ቅዱስ፣ ራሱ እግዚአብሔር አብ ያጸኗችኋል፣ ያጽናናችኋል። እና ይህንን አስደናቂ ተስፋና ክብር ጥለን መሄድ የለብንም ወደዛ ወደ ተምታታ ቦታ እና በአጠቃላይ በአሁኑ ዘመን እየሆነ ያለው ነገር የጌታ ኢየሱስ ክርስቶስ መምጫ ዘመን ምልክት ውስጥ እንዳለን የሚያሳይ ነው እና እኛ ግን ጸንተን መቆም በእምነታችን መጽናት፣ ቃሉን ማንበብ፣ እንደ ቃሉ መቆም፣ እንደ ቃሉ መውጣት መግባት፣ ለቃሉ ጊዜ መስጠት፣ በቤትም በግልም ስንወጣም ስንገባም ከጌታ ጋር የተጣበቀ ግንኙነት እንዲኖረን ማድረግ ይኖርብናል። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን።